ዶክተር ሀብታሙ ተገኘ በቅርቡ በራራ ቀዳሚት አዲስ አበባ እድገት ውድመትና ዳግም ልደት ያልተነገረው የኢትዮጵያ ታሪክ በሚል ርዕስና ንዑስ ርዕስ በቀይ ባህር አሳታሚ ድርጅት በኩል ለሕትመት ያበቁትን መጽሐፍ ለአንባቢያን እነሆኝ ብለዋል። ታሪካዊ ዳራውንም ከ1400 እስከ 1887 ታሪካዊ ሁነቶች መነሻና መድረሻ አበጅተውለታል። ጥናቶ ሁለት አበይት ዓላማዎች እንዳሉት አመላክተዋል። በመ መጽሐፎ ላይ ለምን ከነሱ አንነሳም? ካሳሁን መጀመሪያ ይህንን ቃለ መጠይቅ እንዳደርግ ስለጋበዝከኝ እጅግ እጅግ በጣም አመሰግናለሁኝ። ጥያቄው የመጽሐፉ ዓላማ ምንድን ነው የሚል ነው። ሶስት ዓላማዎች ናቸው ያሉት መጽሐፉ። የመጀመሪያው ዓላማ የመጽሐፉ ይህንን ውይይት የሚከታተል ሰው እንደሚያውቀው ሁላችንም ኢትዮጵያውያን እንሰማለን። ኢትዮጵያ የሚፈጸመውን ነገር በጣም የተመሳቀለ ፖለቲካ ነው ያለው። ብዙ ግድያ ይፈጸማል። በዚህም ምክንያት ብዙ ጉዳት ደርሷል። ባለፉት አርባና አምሳ ዓመት ኢትዮጵያ በትርምስ ውስጥ ነው የነበረችው እና ይህንን ለመረዳት ምንድን ነው እዚህ ያደረሰን ኢትዮጵያን ለዚህ ምስቅልቅል ያደረሳት ምንድን ነው የሚለውን ጥያቄ ለመመለስ የተደረገ ጥናት ነው ይሄ ጥናት። በዚህም መሰረት ጥናት ስናደርግ ያገኘ ነው የኢትዮጵያ ችግር የሐሰት ትርክት የታሪክን ለፖለቲካ በመዋሉ ምክንያት ፖለቲከኞች የፈጠሩት ትርክት ያመጣው ችግር ነው የሚል ድምዳሜ ነው የደረስ። አንደኛው አበይት አላማው የዚህ መጽሐፍ ኢትዮጵያን ከጥፋት አፋፍ ላይ ላደረሳት በዛሬው ጊዜ ለምናየው በአጠቃላይ ባለፈው አርባ አምሳ ዓመት ለግጭት ምክንያት የሆኑት ደግሞ ባለፉት ሶስት ዓመት ጀምሮ ለኢትዮጵያ ከጥፋት አፋፍ ላይ ያደረሳት የሐሰት እርቅ አለ። ያንን የሐሰት እርቅ የተዛባውን ታሪክ ለማረቅ ኢትዮጵያውያን ያን ተገንዝበው በውሸት ላይ የተመሰረተ ፖለቲካ ስላለ የኢትዮጵያ ፖለቲካ የተመሰረተበት የታሪክ ትርክ ፈጽሞ የተሳሳተ ውሸት የሆነ ስለሆነ ያንን ለመሻር ነው። ሁለተኛው ዓላማ የመ- በራራን የኢትዮጵያ መካከለኛው ዘመን ዝነኛ መዲና የነበረችው ከተማ ናት በራራ፣ እሷን መሰረት አድርጎ እሱን እንደ ትኩረት አድርጎ ኢትዮጵያን ወደ ዛሬው የግዛት ቅርጿ እና የማህበረሰብ ጥንክሯ የመሯትን የታሪክ ሁነቶች በማስረጃ መዘርዘር ነው። ሶስተኛው በደንብ መገለጽ ነበረበት ግን ያልተገለጸው ከነዚህ ከሁለቱ አበይት ዓላማዎች ጋር የግንኙነት አለው። ለቀጣይ ጥናቶች በተለይ በራራ አዲስ ርዕስ ነው። ኢትዮጵያውያን ስለዚህ ከተማ አያውቁም እና ይሄ ጥናት ገና የመጀመሪያው ነው። እንደዚህ ከተማዋ ላይ ትኩረት አድርጎ ከተማዋ ስለ ዘመናዊ ኢትዮጵያ ያላትን ጠቀሜታ የሚያሳይ ከመሰራረቷ ጀምሮ አዲስ አበባ እስከተመሰረተበት ጊዜ ድረስ ያለውን ሂደት የሚዘግብ የሚተነትን መጽሐፍ አልተጻፈም እና አዲስ መጽሐፍ ነው። ገና የከተማው ታሪክ መጀመሩ ነው። ወደፊት ገና ብዙ መጽሐፍ ይጻፋሉ ብለን እንገምታለን፣ እንጠብቃለን። ገና ብዙ መረጃ እንደሚገኝ ባለሙሉ ተስፋ ነን። ስለዚህ ይሄ ሶስተኛው አላማው ምንድን ነው? ስለ ከተማዋ ታሪክ ምንጮችን መንደርደሪያ እንዲሆን ፍኖተ ካርታ መስጠት ነው። ሮድማፕ የታሪክ ምንጮችን ከተማዋን በሚመለከት ለመጠቆም ለወደፊት ለሚደረጉ ጥናቶች ነው እና እነዚህ ናቸው ሶስቱ አላማዎች። አሁን እንዳነሱት በራራ ወይም በመጽሐፎም ላይ እንዲሁ እንደ ጠቀሱት ከአስራ አራተኛው ዓመት መጨረሻ ጀምሮ የኢትዮጵያ መዲና መሆን የረጅም ጊዜ ታሪክ አላት። በዛም የበረራ ከተማ የኢትዮጵያ ነገሥታትና ጳጳሳት ዋና መዲና የሆነችበት ታሪካ ወቅት እንደሆነ አጣቅሰዋል። በኢትዮጵያ ውስጥ የፖለቲካ ስልጣን ከአንዱ ወደ አንዱ በተዘዋወረ ቁጥር የመናገሻ ከተሞችም እንደዚሁ አብረው መዘዋወራቸው አዲስ ታሪክ አይደለም። የበረራ ስያሜስ ግን ከምን የመነጨ ነው? በዛ ወቅትስ በረራ በመናገሻነት በምትጠራበት ወቅት ነገስታቱ እነማን ነበሩ? ስያሜውስ ከየት ነው የተገኘው? በጣም ጥሩ። በራራ እንግዲህ የአማርኛ ቃል ነው። ለምን በራራ እንዳሉት እኛ ተጽፎ ያገኘነው መረጃ የለም። በራራ ቃሉ ግን ብዙ ትርጉም አለው። በራራ ከብርሃን ጋር ይያያዛል። በራራም ከመብረር ጋር ይያያዛል። የቃሉን ስሮ ዘረ ቃሉን በደንብ ተተንትኗል መጽሐፉ ላይ። እኔ የገመትኩት በራራ ብሩህ እንደማለት ነው ብለን ነው የወሰድ ነው። ምክንያቱም ከተሞችን ከብርሃን ጋር በተያያዘ መሰየም የተለመደ ነገር ነው። በዚያ ጊዜ ለምሳሌ ሸዋ ውስጥ ደብረ ብርሃን የሚባል ከተማ አለ። በዚያው አስራ አምስተኛው ክፍለ ዘመን የተሰየመ ስያሜ ነው። ደብረ ኤባ ይባል ነበር ቦታው። በኋላ ባቴ ዘርዓ ያዕቆብ ጊዜ ደብረ ብርሃን እንደተባለ የሚታወቅ ነው። አብያተ ክርስቲያኖችም እዚያው ደብረ ብርሃን ላይ ደብረ ብርሃን ስላሴ የሚባል ቤተ ክርስቲያን ነበር። ይኸው ቤተ ክርስቲያን ፕሬሲደንት ወስደውት በብዙ ቦታ ደብረ ብርሃን የሚባል ቤተ ክርስቲያን ተመስርቷልና። የብርሃን አምድ ከሰማይ መጥቶ ስላዩ በዚያው ደብረ ብርሃን አሉት ነው የሚባል እና ደብረ ብርሃን ስላሴ የሚባል አሁን ለምሳሌ ጎንደር የአንድ ቤተክርስቲያን አለ። ትግራይም ደብረ ብርሃን ስላሴ የሚባል አለ። እነዚህ ሁላ ስያሜዎች ከሸዋው በዘርዐ ያዕቆብ ዘመን ከተሰየመው ከደብረ ብርሃን ከሚባለው ከተማ ተመስርቶ የተሰየሙ ናቸው። ጎጃም ፈለገ ብርሃን የሚባል እንደዚሁ ተመሳሳይ ከተማ አለ። ጎንደር መካነ ብርሃን የሚባል ወገራ ውስጥ ሌላ የቦታ ስም አለ እና እኛ የምንገምተው ከብርሃን ጋር በተያያዘ የተሰየመ ከተማ ይመስለናል። ምንም እንኳ ቃሉ አራት የተለያየ ትርጉም ቢኖረውም በዚህ ነው እኛ የተረዳ ነው። ብርሃናማ እንደ ማለት ነው። በራራ በራ በራራ፣ እዚህም እዚያም ቦግ ቦግ አለ እንደ ማለት ነው። ሌላው ደግሞ ከሳቴ ብርሃን በሰማ ወልደ ሚካኤል ላይ የአማርኛው መዝገበ ቃላት በራራ የሚለውን እንደ ወፍ በራሪ ሆነ የሚል ትርጉም ሰጥተውታል። በራራ እግዚአብሔር በራራልን እንደምንለው እና ብዙ የተለያየ ትርጉም ያለው የአማርኛ ቃል ነው። ግን በእኛ ግምት ከብርሃን ጋር የተያያዘ ነው። ከተማውን በብርሃናማነት አማነት የሰየሙት ይመስለናል ነገስታቱ። እንግዲህ ያልከኝ ኤግዛክትሊ ይሄ ቦታው የጳጳሳት እና የነገስታት መቀመጫ መካነ ጳጳስ እና መካነ ነገስት እንደሆነ የመጀመሪያው የምናገኘው መረጃ በአቡነ ሰላማ በሚባሉት ጳጳስ ዘመን የተጻፈ የጉልት መዝገብ ነው እና ይሄ የጉልት መዝገብ በአጼ ነዋዬ ማርያም በሚባሉት ንጉስ የአጼ ሰይፈ አርአድ ልጅ ናቸው። ንጉስ የአጼ አምደ ጽዮን የልጅ ልጅ የሚሆኑ ናቸው እና በአጼ ነዋዬ ማርያም ዘመን የተጻፈ የጉልት መዝገብ ምን ይላል? የጉልት መዝገቡ የተጻፈ ከጳጳሱ ከተማ፣ ከጳጳሱ መንበር፣ ከመካነ ጳጳስ ነው ይላል። እንግዲህ መካነ ጳጳስ ተብሎ የሚገለጸው በአስራ አምስተኛው በአስራ ስድስተኛው መቶ ክፍለ ዘመን አንድ ቦታ ነው። እሱም በራራ ነው። እኛ እንግዲህ የመጀመሪያ ያገኘነው ብለን የምንወስደው ይህን የጉልት መዝገብ ነው። በአጼ ነዋይ ማርያም ዘመን የተጻፈ በአቡነ ሰላማ በሚባሉት መጀመሪያው ሰላማ ሳይሆን ሁለተኛው አቡነ ሰላማ፣ ሁለተኛው ተርጓሚ የሚባል ስያሜ የነበራቸው ብዙ መጽሐፍትን ከአረበኛ ወደ ግዕዝ እንዲተረጎሙ ያደረጉ ጳጳስ ናቸው። ታዋቂ ጳጳስ ናቸው። በኢትዮጵያ ቤተክርስቲያን ታሪክ ንጉሱ እና ጳጳሱ አንድ ከተማ ስለሚሆኑ መካነ ጳጳስ ስለተባለ ቦታው መካነ ጳጳስም በራራ ስለሆነ እንግዲህ መጀመሪያው ንጉስ ተጠቅሶ የምናገኘው በታሪክ ምንጮች በራራ ከተማ ላይ ነዋየ ማርያም ነው። ጳጳሱ ደግሞ አቡነ ሰላማ ናቸው። ግን ብዙ ጊዜ የዳዊት ከተማ ስለሚባል ምናልባት ከተማው በደንብ የነገስታቱ መንበር መንበረ መንግስት የሆነው በአጼ ዳዊት ዘመን ሊሆን ይችላል። በኋላ ዘመን የመጡት ትውፊቶች ከተማውን ከአጼ ዳዊት ጋራ በጣም ከዳዊት ጋር በተያያዘ ነው በደጋግመው የሚጠቅሱት ከተማውን። አጼ ዳዊት ቀዳማዊው ዳዊት ከአጼ ነዋየ ማርያም ቀጥሎ የነገሱ ናቸው። በሳቸው ዘመን ጀምሮ ሊሆን ይችላል። በደንብ ከተማው የመንበረ መንግስት የሆነ ቅድም እንዳነሱት አንዱም በመጽሐፉ ተልኮው ወይም በአንድ አገር ታሪክ መጽሐፍ በተለይ በሚጻፍበት ወቅት ያለፈውን ዘመን የዛን ህብረተሰብ ወይም በዛ ወቅት ሲኖር የነበረውን ታሪካዊ የዛ ሀገር ቅርሶች ወተለያዩ እውነቶችን ነቅሶ ዳሶ አጉልቶ ለቀጣዩ ትውልድ ማስቀመጥና ከየት ተነስተን የት ደረስን ለሚለውም ምላሽ እንዲሰጥ ወደፊትንም እንደገና በአንድነት በህብረት ሆኖ እንዲጓዝ ለማድረግ ታሪክ ያለው ሚና እጅግ በጣም ሰፊ ነው። በአንጻሩም በተቃራኒው ከሄደ የዛኑ ያክል ህብረትን፣ አንድነትን የመናድና ወደ ተለያዩ አቅጣጫዎች የመምራት አሉታዊ ተጽዕኖዎችንም የማሳድር አቅም አለው። ይሄንንም ጠቅሰዋል። በተለይ ከቋንቋ፣ ከነገድ እና ትርክት ጋር ተያይዞ ብዙ ባለፉት ዓመታት ውስጥ የተለያዩ ወደ አዲስ ኢትዮጵያ ውስጥ ግማሾቹም ከልብ ወለድ የማይለዩ አይነት ትርክቶች ሲጻፉ ከርመዋል። እነዚህን ለማቃናት የዚህ የበራራ መጽሐፍ አዎንታዊ አስተዋጽኦ ምን ይሆናል? ከዛ ባሻገርስ እንደዛ ያሉት ትርክቶችን በምን መልኩ ነው ማቃናት የሚቻለው? በጣም ጥሩ። ወደ ጥያቄው ከመግባት በመልስ ከመስጠት በፊት የአጼ ዳዊት፣ አቡነ ሰላማ፣ አጼ ነዋየ ማርያም የሚሉትን ስሞች ጠቅሻቸዋለሁ እንደው ለአድማጭ ክሊር ለማድረግ እንትን ግልጽ ለማድረግ አቡነ ሰላማ በአጼ ሰይፈ አርዕድ ዘመን ጀምሮ የነበሩ ናቸው። አጼ ሰይፈ አርዐድ ከአጼ አምደ ጽዮን እንግዲህ ኢትዮጵያ በመካከለኛው ዘመን ኢትዮጵያን ድንበሯን ወሰኗን ያስከበሩት ታላቅ መሪ ናቸው። ከእሳቸው ቀጥለው የመጡ ናቸው። አጼ ሰይፈ አርአድ ከአስራ አስራ ሶስት መቶ አርባ አራት ከሰማንያዎቹ አካባቢ የገዙ ናቸው። አጼ ዳዊት ደግሞ የገዙት ከአስራ ሶስት ሰማንያ ሁለት እስከ አስራ አራት መቶ አስራ ሶስት አመተ ምህረት ነው እና ይህንን ዘመን ማለት ነው እኛ መጀመሪያ ያደረግነው የንጉሱ ግዛት ዘመናቸው መሀል ላይ አስራ አራት መቶ ዐመተ ምህረት ነው የጀመርን መጽሐፉን ያው ከአጼ ዳዊት ነው። ምንም እንኳ ቀደም ብሎ ከተማው እንደሚኖር ብናውቅም ከዚያ የክፍለ ዘመኑ መጀመሪያ ስለሆነ ከዚያ በመጀመር ይሻላል በሚል ከአንድ ሺህ አራት መቶ ነው የጀመርን። እንግዲህ ወደ ጥያቄ ስመለስ በመግቢያው ላይ አላማውን ተናግሬ አለሁኝ። ይህንን የሀሰት ትርክት መሻር ነው እና በኢትዮጵያ የዚህ መጽሐፍ አዎንታዊ ኮንትሪቢሽን ወይም አስተዋጽኦ የሚሆነው የምገምተው ኢትዮጵያውያን ታሪካቸውን አያውቁም ባይነኝ። ለዚህም አንዱ ማሳያ ስለ አዲስ አበባ የሚነገረው የኦሮሞ ጽንፈኛ ብሔርተኞች የፈጠሩት ትርክት ነው። ይህም ትርክት ምን ይላል? አዲስ አበባ የተመሰረተችበት ቦታ ዳግማዊ አጼ ምኒልክ ከኦሮሞ ህዝብ በኃይል ከነጠቁት መሬት ላይ የተመሰረተች ከተማ ናት። ከተማዋም ከአዲስ አበባ ከመባሉ በፊት ፊንፊኔ ነው የምትባል ብለው የሐሰት ትርክት ጽፈዋል። በዚህ የሐሰት ትርክት ማታይነት ህገ መንግስቱ ላይ የተቀመጠ አንቀጽ አለ። ያ አንቀጽ ምን ይላል የኦሮሚያ ክልል ከአዲስ አበባ ልዩ ጥቅም ማግኘት አለበት ነው የሚል ህገ መንግስቱ ላይ በተጠቀሰው አንቀጽ መነሻነት ብዙ ቀውስ ተፈጥሮ እንደነበረ የምናውቀው ነው የአዲስ አበባ መሪ ዕቅድ አውጥቶ ነበር የአዲስ አበባ አስተዳደር ከተማዋን እንደገና ለማዋቀር በዙሪያው ያሉ ሳተላይት ከተሞችን ወደ ከተማው አድርጎ አዲስ መሪ እቅድ ወጥቶ ነበር። ያንን የኦሮሞ ተማሪዎች ተቃውመውታል፣ እንደምታውቁት የኦሮሞ ወጣቶች። በዚያ ምክንያት እቅዱ ተሰርዟል። ያንን ተቃውሞውን ተከትሎ ደግሞ ረቂቅ አዋጅ የሚኒስትሮች ምክር ቤት አውጥቶ ነበር። ያ የሚኒስትሮች ምክር ቤት የኦሮሞ ጽንፈኛ ብሔርተኞች የፈጠሩትን የሀሰት ትርክት ፊንፊኔ ስለምትባል ከተማ አጼ ምኒልክ ከኦሮሞ ከወሰዱት ኦሮሞ አጽመርስት ላይ አዲስ አበባን እንደመሰረቱ የሚል እና እዚያ ከተማው ላይ የነበሩ ኦሮሞዎችም እንደተፈናቀሉ ያንን ትርክት ሙሉ በሙሉ የሚኒስትሮች ምክር ቤት ተቀብሎታል። ከተማዋ የተመሰረተችው ኦሮሞ አጽመርስት ላይ ስለሆነ ልዩ ጥቅም ያስፈልጋቸዋል የሚል ነው ህጉ። እንግዲህ ይህንን ስናየው አንደኛ ፊንፊኔ የሚባል ከተማ በኦሮሞም ታሪክ በኢትዮጵያም ታሪክ አይታወቅም። እዚህ መጽሐፉ ላይ በዝርዝር ሂደንበታል። ሁለተኛ አዲስ አበባ የተመሰረተችው ከኦሮሞ አጽመርስት ላይ ሳይሆን በታሪክ ከሄድን ኦሮሞ በኋላ በአስራ ስድስተኛው መቶ ክፍለ ዘመን የመጣ የሌሎችን ህዝቦች በተለይ አማራውን፣ የጉራጌውን እና የገሀት አማራውን ህዝብ አጽመርስት ነባሩን ህዝብ አፈናቅለውና እና አቀላቅለው እንደሰፈሩ የሚታወቅ ነው። በአጽመር እስክንሄድ ከተባለ አዲስ አበባ የተመሰረተችበት ቦታ የኦሮሞ አይደለም፣ የሌላው ነገድ ነው። በተለይ የአማራው ነው እና ይህንን ለማሳየት ነው። ከተማውም አዲስ አበባ የተመሰረተ እነሱ እንደሚሉት ፊንፊኔ ከሚባል ቦታ ሳይሆን አፄ ምኒልክ ወደ ቦታው የመጡ ወደ አዲስ አበባ አካባቢ የመጡ የአፄ ዳዊትን ከተማ በራራን ፍለጋ ነው። ይሄ የንጉሱ ፀሐፌ ትእዛዝ የነበሩት ጸሐፌ ትእዛዝ ገብረስላሴ ወልዳ ረጋይ በደንብ ጽፈውታል ከተማውን ፍለጋ ላይ እንደነበሩ ከተማውን ለማግኘት ብዙ ጊዜ እንደፈጀባቸው ከተማ ፍራሽ በማደን ላይ እንደነበሩ ከዚያ በፊት የተለያየ ቦታ ላይ ከተማው እንደነበረ በግልጽ ተጠቅሷል ዘጠነኛው ምዕራፍ ላይ መሰለኝ ይሄ ያለ በደንብ በመጽሐፉ ላይ ተብራርቷል ይህ አንድ ማሳያ ነው ይሄ የሚባለው ነገር ሁላ የብሔር ጭቆና የሚባለው ዳግማዊ አጼ ምኒልክ አዲስ ሀገር እንደመሰረቱ እንደውም ቅኝ ገዢ እንደተደርገው የሚታየው ሁላ ምንም አይነት የታሪክ መሰረት የለውም። ዳግማዊ አጼ ምኒልክ በቀዳሚዎቹ ሰሎሞናውያን ነገስታት ያላስተዳደሩት መሬት አንድም አውራጃ አላመጡም። እንዲያውም ቀደም የኢትዮጵያ አውራጃ የነበሩ በታሪክ የምናውቃቸው አልመጡም መልሰው አንድ ላይ አልሆኑም። ኤርትራን መጥቀስ ይቻላል። ጅቡቲ፣ የሰሜን ሶማሊያ ሁላ የኢትዮጵያ አካል እንደነበረ በታሪክ የሚታወቅ ነው። ያንን ሁላ አላስመጡትም። እንኳን ሌላ አዲስ መሬት ለማምጣት ቀርቶ የነበራትን እንኳ አላስመለሰችም ኢትዮጵያ። ኢትዮጵያ አልጨመረችም። ሰፋ ማለት አንድ ሀገር አዲስ ያልነበረውን መሬት ሲጨምር ነው፣ ባለው ላይ ሲጨምር ነው። ኢትዮጵያ ግን የነበራትን በአህመድ ግራኝ ዘመን የፈረሰውን እና በኦሮሞ ጎሳዎች ወረራ እና ሰፈራ ምክንያት ተበታትኖ ሲኖር የነበረውን አገር መልሰው ነው አንድ ያደረጉት እና ይህንን ታሪክ በአስራ ዘጠኝ ስልሳዎቹ የነበረው በቀዳማዊ ኃይለስላሴ ዘመን የነበሩት ተማሪዎች ታሪኩን በደንብ አያውቁትም ም የመጽሐፉን አንብበሃል። በራራ የሚባል እንደዚህ ያለ አስደናቂ ከተማ አለም አቀፋዊ የነበረ ከተማ ከአውሮፓ የተለያዩ አገሮች ከቬኒስ በተለይ እና ሌሎችም የጣሊያን ከተሞች በንግድ በአምባሳደርነት እንዲሁ እውቀትን በመሻት መጥተው የሚኖሩበት ዓለም አቀፋዊ ከተማ የነበረ መሆኑን ማንም አያውቅም። በራራ በብዙ ኢትዮጵያውያን ዘንድ ያሜው ጭምር እንግዳ ነው። በታሪኩ ደግሞ እንደሰፈሩት መጽሐፉ ላይ ትልቅ ሁነኛ የሆነ ስፍራ በኢትዮጵያ ፖለቲካ ዲፕሎማሲም ሆነ የንግድ ልውጦች ውስጥ ስፍራ እንደነበረው ነው። ይህ የነበረው ግነት ለምንድን ነው እስካሁን ድረስ በኢትዮጵያውያን ታሪክ ጸሐፊዎች ዘንድ ጎልቶ ሊወጣ ያልቻለው? በራራስ ወደ አዲስ አበባ እንደምን ሽግግር ሊካሄድ ተቻለ? በጣም ወሳኝ ጥያቄ ነው የጠየቅ፣ እንኳንም ጠየቀኝ እላለሁ። እንግዲህ በመካከለኛው ዘመን የነበረው የኢትዮጵያ ታሪክ ብዙ አይታወቅም። አንደኛ መረጃዎቹም ብዙ አይታወቁም ነበር ለማለት እችላለሁ። በአስራ ዘጠኝ ስልሳዎቹ የኢትዮጵያ ታሪክ እንዲህ በተደራጀ መልኩ በዩኒቨርሲቲ መጠናት ሲጀምር ብዙዎቹ መረጃዎች አይታወቁም ነበር ብዬ አስባለሁኝ ኔ ገና የኢትዮጵያ ታሪክ እየተጠና ነበረ። ግን ብዙ ሰው ፎከስ ያደረገው ብዙ ትኩረት አድርጎ የጻፈው የቅርብ ጊዜ ታሪካችን ነው። በተለይ ከአስራ ዘጠነኛው መቶ ክፍለ ዘመን ጀምሮ የፖለቲካው፣ የዲፕሎማሲው ታሪክ እዚያ ላይ ነበረ ትኩረቱ። የአብዛኛው የተጻፉት መጽሐፎች ትኩረት የቅርብ ጊዜው ነው። በዚህ ምክንያት የመካከለኛውን ዘመን ታሪክ አለማወቃችን አጠቃላይ የኢትዮጵያን ታሪክ አደነገዘው። በተለይ ዳግሞ አፄ ምኒልክን ሰው መረዳት ያቃተው ለምን ወደ ደቡብ እንደዘመቱ ማወቅ የተሳነው በዚህ ምክንያት ነው። የመካከለኛው ዘመን ታሪክ ስለማይታወቅ ነው። አጠቃላይ ዘመኑ ያን ያህል ትኩረት ተደርጎበት አልተጠናም። ለምሳሌ አሁን ስለ መካከለኛው ዘመን ጥናት ያጠኑ የኢትዮጵያ ምሁራን በጣት የሚቆጠሩ ናቸው። አንድ ሁለት ተብሎ ፕሮፌሰር ታደሰ ታምራት ናቸው። አሁን በዚያ ዘመን ስፔሻሊቲ ያላቸው እሳቸውም አንድ መጽሐፍ ጻፉ። እሳቸውም ብዙ ስለ ተቋማዊው ስለሆነው የክርስትና ሃይማኖት ስለ ቤተ ክርስቲያን እና ስለ መንግስት ላይ ነው። እሳቸው የከተማውን ታሪክ ዘለውታል። እኔ የሚመስለኝ ስለዚህ ዘመን ነገስታት አስተዳደር የተሳሳተ መረጃ ነበር። በዚው በሚያጠኑትም ሰዎች መካከል ያ ዘመን በቅጡ አልታወቀም። ለምሳሌ በዚህ በመካከለኛው ዘመን የነበሩት የኢትዮጵያ ነገስታት ቋሚ መናገሻ አልነበራቸውም የሚል የተሳሳተ ግምት ነበር። አንደኛ መረጃው ስለማይታወቅ ነው። ሁለተኛ በአስራ ስድስተኛው እና ጎንደር እስከምትመሰረት በነበረው ከግራኛ አህመድ እስከ ጎንደር ምስረታ ዘመን የነበረውን ታሪክ ወደ መካከለኛው ዘመን ፕሮጀክት አድርገው በዚያ መሰረት ስለተረዱት በተለይ ከተማን በሚመለከት በጣም የተሳሳተ ድምዳሜ ላይ እንዲደርሱ አድርጓቸዋል። ከግራኝ ጀምሮ ጎንደር እስከሚመሰረት ጊዜ ከተማ ቋሚ ከተማ አልነበራቸውም የኢትዮጵያ ነገስታት። ምክንያቱም አገሩ ታውኳል፣ በየቦታው ዘመቻ ነው። የኦሮሞ ጎሳዎች መጥተው ሀገሩን በተደጋጋሚ ዘርፉታል። አገሩ እየተበጣጠሰ ነው። ቱርኮች ከላይ አሉ። መንግስት እዚያው የታወከ ነው። በዚህ ምክንያት የረጋ ነገር አልነበረም፣ ወከባ ነበር። ያንን ወደኋላም እንደዚህ ነው ብለው ወሰዱት። የበራራ ታሪክ መረጃዎቹም አይታወቁም ነበረ። ለምሳሌ እዚህ ትልቁ መረጃ መጽሐፉ ላይ የቀረበው የፍራማውሮ የዓለም ካርታ ነው። የፍራማውሮ የዓለም ካርታ ላይ ከተማዋ በግልጽ ተቀምጣለች። በጣም አስደናቂ ካርታ ነው። ያንን በደንብ ጠቀሜታውን የካርታውን የተረዱት አይመስለኝም። ፕሮፌሰር ታደሰ ታምራት ከሳቸው በኋላም ያንን ዘመኑን ያጠናው የለም። እኔ አዲስ አበባ ዩኒቨርሲቲ ስቀጠር፣ በነገራችን ላይ ነው እንተቀጠርኩበት አንዱ ምክንያት ይህንን ዘመን ለማጥናት ነበር። እኔም ሳየው ልክ ሌላው ሰው እንዳደረገው በጣም ፈራ ሆኝ። መረጃዎቹ በተለያየ ቋንቋ የተጻፉ ናቸው። ግዕዝ ማወቂያ ያስፈልጋል ጣሊያንኛ ማወቅ ያስፈልጋል። ፈረንሳይኛ ማወቅ ያስፈልጋል። እዚሁ ብዬ ጣሊያንኛ መማር ጀመርኩ። ግዕዝ መማር ጀመርኩ። ፊትም ትንሽ አውቅ ነበር። ፈረንሳይኛም መማር ጀመርኩ። ሳየው በጣም ብዙ ሊንግዊስቲክ ስኪል የሚጠይቅ ነው። በዚህ ምክንያት ሰዎች ይሸሸሹታል ይህንን ዘመን እና በዚህ ምክንያት ነው ሳይታወቅ የቀረ። በኋላ ግን ኢትዮጵያውያን የሚያስደንቀው ነገር ወደ ሁለተኛው ጥያቄ ስመጣ ቀዳሚዎቹ ኢትዮጵያውያን ነገስታቱ፣ አድባራቱ የነበረው የከተማውን ታሪክ አልረሱትም። የሚያስደንቀው ነገር የልቅ እሱ ነው። ወደ አዲስ አዲስ አበባ ጋር ያለውን ግንኙነት እዚሁ ለመመለስ እንን ማለት አለብኝ። ከተማው በግራኛ ሐመድ ጊዜ ሙሉ በሙሉ ተደምስሷል፣ ተዘርፎ፣ ተቃጥሏል። እንዲሁ ዝም ብሎ ዘረፋ ሳይሆን ኮምፕሊት የሆነ ዲስትራክሽን ነው። እዚህ መጽሐፉም ላይ አስደንጋጭ የሆነ ነገር ነው የሰሩት። በዚያ ዘመን የግራኛ ሐመድ እንዲሁ ዝም ብሎ ወረራ አይደለም። እየተነገር ነው እንዳደግ ነው አይደለም። ኮምፕሊት የሆነ ልክ ዘመናዊ አሸባሪዎች እንደሚያደርጉት ከተማውን መንደሩን ሳይቀር ነው በሳት ነው የሚለበልቡት አረብ ፈቂ አህመድ ግራኝ የዘመቻው ዘጋቢ ይህንን የሚነግረን እሱ ነው እና ከተማው እንዳልነበረ ሆኖ ነው የጠፋ። ከዚያም ቀጥሎ ከተማውን ለማደስ ተረጋጋ ጊዜ አልተገኘም። የኦሮሞ ጎሳዎች በራይቱማ እና ቦረን የሚባሉት የተለያዩ ጎሳዎች መጥተው አገሩን አወቁት። በተለያየ ቦታ ወረራ ይፈጽማሉ። በተለይ በየስምንት አመቱ የሚፈጽሙት ወረራ አለ። በዚያ ምክንያት አገሩ ሊረጋጋ አልቻለም። ስበርስ ጦርነት የሚበዛ ሆነ። በዚህ ምክንያት ወደ ሰሜን ኢትዮጵያ ሄዶ ጎንደር ላይ ማዕከሉን መሰረተ የኢትዮጵያ መንግስት። ነገር ግን ሸዋ የነበሩት ከዚያም የነገስታቱን ጎንደር የሄዱት ሆነ የሸዋ መሳፍንትና ነገስታት የመካከለኛውን ዘመን ታሪክ አልረሱትም። ለምሳሌ ይህንን ለአብነት የሚሆን እንዳልተረሳ ታሪኩ የአንድ መረጃ በጎርጎሪዎስ የጻፉት መጽሐፍ አለ። ከኢዮብ ሉዶልፉ ጋራ አብረው አንድ ላይ ሆነው በጋራ ነው እየተባበሩ እየተጋገዙ የጻፉት። እዚያ ላይ እንግዲህ ከተማው ይህ መጽሐፉ የታተመ በአስራ ሰባተኛው ክፍለ ዘመን መጨረሻ አካባቢ በአስራ ስድስት ሰማንያ አንድ ነው። ኢትዮጵያ አዲስ ታሪክ የሚል አንድ ትልቅ መጽሐፍ ጽፈዋል። እዚያ ላይ ከተማዋ አለች፣ ተጠቅሳለች። እንደውም ዝርዝሩን ኢሜጁን የአንዱን መጽሐፉን ገጽ አትመኗዋል አብረን እዚህ መግቢያው ላይ እና ከከተማዋ ትዝታ፣ የከተማዋ ታሪክ አልተረሳም። ከአንድ መቶ አምሳ ዓመት በኋላም ማለት ነው መጽሐፉ የታተመ የኢዮብ ሉዶልፍ እና አባ ጎርጎርዮስ። ከተማዋ ከወደመች ከአንድ መቶ አምሳ ዓመት በኋላ ነው። በዚያ ጊዜም አልተረሳም ከተማው ልክ አንድ መቶ አምሳ ዓመት በኋላ ሲሪየስ የሆነ በጣም የተደራጀ የሸዋ መሳፍንት አገሩን የማስመለስ የኦሮሞ ጎሳዎች ወረው ይዘውታል። ብዙ ቦታ ከቁጥጥር ውጭ ወጥቷል። ግን ከመቶ ሀምሳ አመት በኋላ የነጋሲ ክርስቶስ የሚባሉት የሸዋ መስፍኖች አገሩን እንደገና መልሶ ለመቆጣጠር ስራ ጀመሩ። ዘመቻ የሚጀምሩ በዚያ ጊዜ ነው። ከዚያ ጊዜ ጀምሮ እስከ ንጉሥ ሳህለ ስላሴ ድረስ በመካከለኛው ዘመን የነበሩ ግራኝ ያጠፋቸውን የታሪክ ቦታዎች፣ የከተማዎች አድባራት ያንን እየተከተሉ ፍራሹን እየተከተሉ ከተማ ሲያድሱ ነበር፣ ቤተ ክርስቲያን ሲያድሱ ነበር። ለምሳሌ ደብረ ሊባኖስ በራስ ወሰንሰገድ ጊዜ ነው። ከሁለት መቶ አምሳ ዓመት በኋላ ነው እንደገና የታደሰ ግራኝ ካቃጠለው በኋላ እና የኦሮሞ ጎሳዎች በአካባቢው ከሰፈሩ በኋላ ጠፍ ሆኖ ነበር። ሂደው ያንን ፍራሹን ተከትለው ደብረ ሊባኖስ እንደገና አደሱት። በዚሁ መሰረት የአጼ ዳዊትን ከተማ በራራን ፍለጋ ወደ ሸዋ የሄዱ በዚህ ምክንያት ነው እና ከተማ ሲመሰርቱ ሆነ ቤተክርስቲያን ሲያድሱ ያንን የጥንት በግራኝ ጊዜ የተቃጠለውን በመከተል ነው እና ለዚያ ነው አጼ ምኒሊክ ብዙ ቦታ ሲሽከረከሩ ከቆዩ በኋላ መጨረሻ ላይ አዲስ አበባ ላይ የረጉት ዋናው ምክንያት በራራ ያ የንጉሱ መካከለኛው ዘመን የኢትዮጵያ መዲና የነበረችው የበራራ በአድማ ይሄ ነው ብለው ስላመኑ ያንንም የሚያመለክት ብዙ መረጃ ተገኝቷል። ለምሳሌ አራዳ ጊዮርጊስ ትልቅ የአፄ ዘርዓ ያዕቆብ ቤተክርስቲያን ተገኝቷል። ጥራኔው፣ መድኃኔ ዓለም፣ ጦጦ ራጉኤል ላይ አንደኛ ራጉኤል ቤተክርስቲያኑ ላይ ራሱ፣ ሁለተኛ ደግሞ እዚያው ራጉኤል እንጦጦ አካባቢ ትልቅ ቤተ መንግስት ተገኝቶ ነበር። በጣም ትልቅ ቤተ መንግስት ፎቶ ሙሉ በሙሉ ሳይጠፋ አሁን ጠፍቷል። ከድንጋይ የተሰራው ማማ ፎቶግራፍ ለአንስተውት ነበር የአውሮፓ ሰዎች። እዚህ መጽሐፉ ላይ ሶስተኛው ምዕራፍ ላይ አስቀምጠነዋል እና ይህንን ይህንን መረጃዎች ስለተገኙ አዲስ አበባ የተመሰረተችበት ዋናው ምክንያት በራራ ነው ያለ በራራ ታሪክ ያለ አጼ ዳዊት ከተማ የሏታል እነሱ አዲስ አበባ ልትመሰረት አይቻልም ነበረም። መጽሐፉን አግኝተው ለማንበብ የሚሹ ሰዎች ቢኖሩ አውስትራሊያም ሆነ በሌላው አካባቢ እንደምን ላገኙ ይችላሉ? ብዙ በዚህ በሶሻል ሚዲያ የሚከታተል ሰው ሰምቷል ብዬ እገምታለሁ። ብዙ ፍላጎት አለ። አውስትራሊያም እንደዚሁ ፍላጎት ያላቸው ብዙ ሰዎች ኢትዮጵያውያን ስለጠየቁን መጽሐፉን ልከንላቸዋል። መጽሐፉን ለመግዛት የሚፈልግ እዚያ የሚረዳን ሰው አለ። በንቲ የሚባል ተወካይ አለን እዚያ። እሱን በመጠየቅ ከሱ ማግኘት ይቻላል። ዩኒቨርሲቲ ኦፍ ሳውዝ አውስትራሊያ ነው የሚሰራ። ላይችሉህ ስልክ ቁጥሩ ስድስት አንድ አራት ዜሮ አምስት ሰባት ሁለት ዘጠኝ አምስት ስድስት ዜሮ ነው። እንደገና ልድገምላችሁ የሰውየው ስም ላይችሉ መኮንን በንቲ ነው። ያው ዩኒቨርሲቲ የሚያስተምር ነው። ዩኒቨርሲቲ ኦፍ ሳውዝ አውስትራሊያ የካንሰር ሪሰርች ኢንስቲትዩት ነው። የስልክ ቁጥሩ ስድስት አንድ አራት ዜሮ አምስት ሰባት ሁለት ዘጠኝ አምስት ስድስት ዜሮ ነው። እና በዚህ መሰረት ደውሎ መጽሐፉን ማግኘት ይቻላል። ዶክተር ሀብታሙ ተገኘ፣ የበረራ ቀዳሚት አዲስ አበባ መጽሐፍ ደራሲ፣ ስለ ቃለምልልሱ እናመሰግናለን። እኔም በድጋሜ በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,